በበጎ ፈቃድ በተሰባሰቡ ሴቶች ጉዳይ ላይ በሚሰሩ ሀገር በቀል መሪዎች ዛሬ በምስጋና የተሸኙት የቀድሞ የኢትዮጵያ ሴት ፕሬዝዳንት ሳህለወርቅ ዘውዴ ሴቶችን የማብቃት ጅማሮ ተጠናክሮ እንዲቀጥል ጠይቀዋል። በሴቶች የተጀመሩ ስራዎች ድጋፍ ሊደረግባቸው እንደሚገባም ተናግረዋል። ፕሬዝዳንቷ በንግግራቸው በሴቶች ላይ ካተኮሩ ንግግሮች ውጭ የሰጡት አስተያየት የለም። ሆኖም የአሜሪካ ድምጽ ያነጋገራቸው የዝግጅቱ ታዳሚዎች በመንግስት በኩል ተገቢው አሸኛኘት ስላልተሰጣቸው ቅር እንደተሰኙ ተናግረዋል። አስቴር ምስጋናው በቦታው ነበረች። ለስድስት ዓመታት ኢትዮጵያን በፕሬዝዳንትነት ያገለገሉትና በጥቅምት ወር መጀመሪያ ላይ ስልጣን የለቀቁትን የመጀመሪያ ሴት የኢትዮጵያ ፕሬዝዳንት ለማመስገን በተዘጋጀው የእውቅና ፕሮግራም ላይ የተገኙት ሳህለወርቅ ዘውዴ ሴቶቹን የማብቃት ጅምር ተጠናክሮ ሊቀጥል እንደሚገባ አሳስበዋል። ሀገራችን በሚፈቅድበት መንገድ እኛ ምን መሆን እንዳለበት ማረግ አለበት። ለማንኛውም የአገር ጉዳይ አይደለም። ስንነጋገረው ኦሮሞ የሴቶች ጉዳይ የአገር ጉዳይ ነው። ነገር ግን ሴቶችን ማብቃት ሁላችንም መሞከር አለብን። የቀድሞዋ ፕሬዚዳንት ሳህለወርቅ ዘውዴ በስልጣን ዘመናቸው ሴቶቹን በመደገፍ አስተዋጽኦ ማበርከታቸው የተነገረ ሲሆን በዝግጅቱ ላይ ያገኘናት የፕሬዚዳንትነት አመራር ስልጠና ፕሮግራም አስተባባሪ ሰዓዳ ጀማል ለዚህ ተግባራቸው ምስክር ነኝ ብላለች። በተባበሩት መንግስታት የሴቶች ፕሮግራም አስተባባሪ እና የቀድሞ ፕሬዚዳንቱ አማካሪ ወይዘሮ የልፍኛ በጋዝ የቀድሞዋ ፕሬዚዳንት ሳህለ ወርቅ ዘውዴ በሴቶች ላይ የሚደርስን ጥቃት ያወግዙ ነበር በሚል አወድሰዋቸዋል። በጣም ነው ስሜታቸው የሚነቀው። ሁሉም አስታውሰው፣ አንድ ጊዜ ወደ ትግራይ ሄደው ልክ ጦርነቱ ትንሽ ጋፍ እንዳለ እያለቀሱ ነው አውሮፕላን ላይ ሆኖ እስከሚገርማቸው መስሎኝ እና ለእኔ ሲያወሩኝ ራሱ ያ ስሜት ገና አልሄደም ነበር። በጣም ወደልባቸው ልባቸው ይወስዱታል። ይህም ችግር የሴቶችን ጥቃት እና በዚህ ምክንያት ወጥጣ ደረሰባቸው በመጠለያ ቤቶች ያሉ ሴቶችን ቁጭ ብለው እያነጋገሩ፣ እያጽናኑ እንደገና ተጨማሪ ድጋፍ እንዲገኝ ከብዙ ረጃ አካላት ገንዘብ በማሰባሰብ እያሳያቅ የቀድሞዋ የኢትዮጵያ ሴት ፕሬዝዳንት ሳህለ ወርቅ ዘውዴ በስልጣን ዘመን ላይ በነበሩበት ወቅት በተለይ በሰሜን ኢትዮጵያ ጦርነት ወቅት ትግራይ ውስጥ ተፈጽሟል የተባሉትን በሴቶች ላይ የደረሱ በደሎችን አላወገዙም በሚል ወቀሳ የሚያቀርቡባቸው በርካቶች ናቸው። ፕሬዚዳንት ሳህለ ወርቅ ዘውዴ በጥቅምት መጀመሪያ ላይ የአገልግሎት ጊዜያቸውን ሲያጠናቅቁ በመንግስት ይፋዊ ሽኝት አልተደረገላቸውም። ይህ አለመሆኑም ብዙዎቹን ማሳዘኑን የዝግጅቱ አስተባባሪ አምባሳደር ታደለች ኃይለ ሚካኤል ተናግረዋል። ይህ ስላልነበርኩ አላየሁም። ብዙ ሰዎች ያዩት በጣም አዝነዋል። በወሬ ነው የሰማሁት። እኔ ወሬውን ሳይሆን ሬኮግናይዝ ማድረግ ያስፈልጋል። አሁን እኮ መልዕክቱ ነው። መልዕክቱ ለልጆቻችን ወደፊት አስፓየር ለሚያደርገው ሁሉ ጠቃሚ ነው እና ያ እንትን እንዴት እንደነበረ ባላውቅም በእኛ በኩል እኛ ማድረግ ያለብንን ግን ማድረጋችን በጣም አስደስቶኛል። መስከረም 25 ቀን በኤክስ ወይም በቀድሞ ቲዊተር ገጻቸው ላይ ከአንጋፋው ድምፃዊ ማህሙድ አህመድ ዝምታ ነው መልሴ የተሰኘ ሙዚቃ ላይ ጥቂት ስንኞችን ጠቅሰው ለአንድ ዓመት ሞከርኩት ያሉት ፕሬዚዳንት ሳህለወርቅ የዘንድሮውን የፓርላማ የመክፈቻ ንግግር እንደሚያደርጉ ተጠብቆ የነበረ ቢሆንም ወደ መድረክ የወጡት ስልጣን ለማስረከብ ነበር። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ላለፉት ስድስት ዓመታት ኢትዮጵያን በፕሬዝዳንትነት ላገለገሉት ለክብር ሳህለወርቅ ዘውዴ በኢትዮጵያ መንግስት ስም ምስጋናዬን አቀርባለሁ ከማለት ውጭ ተሰናባቿ ፕሬዚዳንት ለምን ለሁለተኛ የኃላፊነት ዘመን እንዳልቀጠሉ እስካሁን በይፋ የተገለጸ ነገር የለም። ለአሜሪካ ድምጽ አስቴር ምስጋናው።